ሰላም እንዴት ዋላችሁ? ከዛሬው ዜና ጋር ኔበሳም አብደላ ገዥን ኪም ሪናልዶስ ከሚያዝያ አምስት ድረስ ለኮቪድ አስራ ዘጠኝ ክትባት ብቁ ሊሆኑ የሚችሉ ሁሉም አይዋን አስታወቁ። የክልሉ ክትባት ምደባ የፌዴራል መንግስት እንደጠበቀ ሁሉ እስከጀመረ ድረስ ሪናልዶስ ብቁነት እንደሚስፋፉ ይናገራሉ። የሃይ ውስት ባለስልጣናት የማርች 19 ሳምንታዊን ጀምሮ መጠኖቹ በከፍተኛ ደረጃ ለማሳደግ እንደሚጠበቅ ይናገራሉ። ይህ እስቴቱ ወቅታዊ ሳምንታዊ ቅራቦት በጥፍት ሊያደርግ ይችላል ብሏል። በስቴቱ መረጃ መሰረት ከ ሰላሳ በመቶ በላይ የሚሆኑ አይዋኖች እድሜያቸው 18 እና ከዚያ በላይ የሚሆኑ እስካሁን ድረስ ቢያንስ አንድ መጠን ያለው የኮቪድ-19 ክትባት እና የ95 ፐርሰንት በመቶ በላይ አይዋኖች እድሜያቸው 65 እና ከዚያ በላይ ያለው ደርሷል። የረጅም ጊዜ እንክብካቤ መስጫ ተቋም በኮቪድ አስራ ዘጠኝ ወረርሽኝ ከተጎዱ መካከል በጣም ከባዶች ናቸው። የክልሉ ባለስልጣናት ግን በክትባቱ ምክንያት ወረርሽኝ ሊወገድ ተቃራበዋል ብለዋል። የአይዋ ህብረተሰብ ጤና መመሪያ በክልሉ ውስጥ የዩኪ ልዩነት የሰላሳ ስምንት ተጨማሪ አዊያኖች ተረጋግጠዋል። የሰባት ጉዳዮች መካከል በፕሊማውዝ ካውኒ ውስጥ ተገኝተዋል። የጤና ባለስልጣናት ቫይረሱ ከጊዜ በኋላ ሊለዋወጥ ስለሚችል ና ሚውስቶሽን እንደ አንድ ጊዜ በበለጠ ሊተላለፍ ስለሚችል አንድ ሰው በሚገኝበት ጊዜ ክትባቱን መውሰድ በጣም አስፈላጊ ነው ብለዋል። በተጨማሪ የኮቪድ አስራ ዘጠኝ ስርጭትን ለማዘገየት የመካከል ጥረቶች መቀጠልና የአይዋ አሁኑ ወሳኝም እንደሆነ ገልጸዋል። በክትባት ብቁነት ላይ የበለጠ መረጃ ለማግኘትና አቅራቢ ለማግኘት ክትባቱን ቫስኔ ዶት አይዋ ዶት ጎቭ ይጎብኙ። አመሰግናለሁ።